አክሮፖሊስ ከክርስቶስ ልደት በፊት በአምስተኛው ክፍለ ዘመን የተገነባ የግሪኮች ጥንታዊ ከተማ ጥቁር እንግዶች፣ መጥተውበታል። ጥቁር ሲባል አባባል አይደለም፣ በእውነትም ጥቁሮች ናቸው። አፍሪካውያን፣ ያውም ኢትዮጵያውያን። በጉጉት ለሚጠብቋቸው አራት ሺህ ገደማ ግሪካውያን የሚሆን ኪነ ጥበባዊ ስጦታም ይዘዋል። ስጦታቸውን እንኳን ሰዎች ከዋክብት የጓጉለት ይመስላል። ማታም የሰራ ነው። ማታም መሆኑ ብቻም ሳይሆን ከዋክብቶቹ እንደ መብራት ነበሩ። የሚገርሙ ነገር ትግድጫን ጨለማ ይሆናል ተብሎ በታሰበበት ጊዜ የአየርንበት ለውጥ ነበረ ብያለ ከዋክብቶቹ የሚገርሙ ነበሩ። ያ ስጦታ ቲያትር ነው። ዲሞክራሲ፣ ንጹህ አየር፣ ጤናማ የሚሆነ ለህይወታችን የእድገት መሰረት እንደ ዋነኛ አካል ተወስዶ ደንገዝገዝ ባለው መድረክ ላይ ኢትዮጵያን ተዋናያን በአማርኛ ቋንቋ ለግሪካውያን ተመልካቾች ቲያትር እያሳዩ ነው። የሚያሳዩት ቲያትር በግሪካውያን የፍልስፍና የነጻ ሐሳብ ታሪክ ውስጥ ትልቅ ስም ያለውን ፈላስፋ ታሪክ የሚከተል ነው። ያ ሰው ሶክራጥስ ነው። ባዶ ግር የተሰኘው ቲያትር መራሂ ተውኔት ለሆነችው ራሄል ተሾመ ሶክራጥስ ከሺህ ዓመታት በፊት ኖሮ ዛሬን የሚሞግት ኃይል ነው

ቲያትሩ መታየቱን ቀጥለዋል። ኢትዮጵያውያኑ በጥንታዊ ግሪክ አለባበስ ሆነው በመድረኩ ላይ ከግራ ወደ ቀኝ ይወራጫሉ። ከመድረኩ ብዙም ሳይርቅ በሚገኘው ሰሌዳ ላይ የሚናገሩት ቃለ ተውኔት ትርጉም በግሪከኛ የጽሑፍ ትርጉም ብልጭ ድርግም ይላል። ቲያትሩ ማብቂያ ላይ የነበረውን ምላሽ የሶቅራጥስን ሚስት ዘንተፒኖክ ላይ የተጫወተችው ተዋናይት መሰረት ሕይወት አትዘነገው በዛ መጠን ኢትዮጵያውያን ቲያትር ይሰራሉ የሚል ግምት ስላልነበራቸው የመስለ ቲያትሩ ሲያልቅ የነበረው ጭብጨባ አልቆ ማለት ረጅም ጊዜ እየተመላለስን እየተመላለስን እየተመላለስን እጅ ነሳን ለኦዲየንስ፣ እዛው ጋር ቆመን እግዚአብሔር ማመስገን የጀመርነው መድረክ ላይ ምናልባት ለመጀመሪያ ጊዜ ሳይሆን አይቀርም፣ መድረክ ላይ ዝማሬ የዘመሩ አርቲስቶች ከዚህ ሁሉ የመድረክ ላይ ስኬት በፊት ግን ከወራት በፊት ባዶ እግር ፈታኝ ጊዜ አሳልፈዋል። ባዶ እግር ማክስዌል አንደርሰን በ1966 የአውሮጳውያን አቆጣጠር የጻፈው ቤርፉት ኢን አቴንስ የተሰኘ ቲያትር የአማርኛ ትርጉም ነው። ተርጓሚው አስቻለው ፈቃደ ሲሆን ራሄል ተሾመ መሐመድ አዘጋጇ ናት። ባዶ እግር የዛሬውን ቅርጽ ከመያዙ በፊት በተደጋጋሚ የአርትዖት ስርዓት ሰርቶበታል። አንጋፋው ተዋናይና መራሂተ ውኔት ደበበ እሸቱ የአርትዖቱን በኋላም ሶቅራጠስን ወክሎ የመጫወት ኃላፊነቱ በእሱ ላይ ወድቆ ነበር። ሶክራትስ ደግሞ ማን እንደሆነ በመጠኑ ቢሆን ስለማቅ እና ያ ስክሪፕቱን ደግሞ ሳነበው በጣም ስደስ ስላለኝ እና ስለወደድኩት ጊዜ ሰጥቼ እንግዲህ እሱን ማስተካከል፣ ማረም፣ ተደጋጋሚ ሀሳቦችን ማውጣት አሰልቺ የሆኑትን አነጋገሮች ከረዥም ንግግር ይልቅ አጠር ያለ በቀጥታ ለሕዝብ ቢነገር ይገባል በሚል እምነት ሳስተካክለው ቆይቼ ምን መጀመሪያ እርግጠኛ አልነበርኩም ለመጫወት፣ ምክንያቱም የዛን ጊዜ የነበረው የፖለቲካ ድባብ እኔም ብሔራዊ ቲያትር ቤት ሄጄ እንድጫወት የሚፈቅድልኝ አልመስለኝ። ለውራት የቆየው ልምምድ ከተጠናቀቀ በኋላ ግን ሌላ መሰናክል ተፈጠረ። በኢትዮጵያ የአስቸኳይ ጊዜ አዋጅ ታወጀ። ባዱ ግር ዲሞክራሲን፣ ሳንሱርና ሌሎች ለባለሥልጣናት ብዙም የማይቀሉ ሐሳቦች የሚነሱበት ቲያትር ነውና በርካታ ዲሞክራሲያዊና ሰብአዊ መብቶች ላይ ገደብ በተጣለበት በዚያ ዘመን የቲያትሩን እጣ ፋንታ ለመወሰን ቸገረ። ልምምዱን ለአስር ወራት ያህል ካካሄድን በኋላ ግን ኮማንድ ፖስት ተቋቋመ። ከአስር ወራት በኋላ ከአስራ አንድ ወራት በኋላ ኮማንድ ፖስት ሲቋቋም እንግዲህ እንቀጥል ወይ ወይ ሳንቀጥል እንግዲህ አንድ ሳምንት ነው የቀረ ለመክፈት ቲያትሩ። ቀጥሉ ለማለትም አቁሙ ለማለትም ኃላፊ ጠፋ። ኮማንድ ፖስትም ሄደው ሲጠይቁ የሚመለከታቸው ሰዎች እኛ ተጫወትም አትጫወትም ልንል አንችልም እና ምን ማለት ትያትር፣ ልክ እራሱ ካሉት ሰዎች ጋር ተነጋግረው የሚፈቅድም የሚከለክልም ከሌለ ባንቀጥ ይሻለው፣ ተቋረጠ። ብዙም ሳይቆይ ህዝባዊ ተቃውሞ በኢትዮጵያ ብዙ ነገሮችን ቀየረ። ከለላዎች ተነሱ፣ ገደቦች ፈቀቅ ፈቀቅ አሉ። የመገጣጠም ነገር ሆኖ ሶቅራጥስ ከዘመናት በፊት ያነሱ የነበረው የነጻነትና የመመራመር ተፈጥሯዊ ሐሳቦች በተለያየ ቅርፅና ፖለቲካዊ ትርክት ታጅበው የሚተገብራቸው በዛ በገደብ ጥላ ስር የነበረው ባዶ ግርም ለእይታ ክፍት መሆኑን ማስነገር ጀመረ። ባዶግር አዲስ ቲያትር በኢትዮጵያ ብሔራዊ ቲያትር ባዶ እግር ለመድረክ ሲበቃ ተዋናይና መራሒ ተውኔት ደበበ እሸቱን ይዞ አልተመለሰም። በጤናና ሌሎች ጉዳዮች ምክንያት ወደ ቲያትሩ መመለስ እንዳልቻለ ነግሮኛል። ሆኖም ከጀርባ ሆኖ ድጋፉን አላቋረጠም። የዚያ ድጋፍ ማሳያው ቲያትሩ ወደ ግሪክ ሄዶ አፍሪካውያን በታሪክ የሙሉ ሰዓት ቲያትር አሳይተውበት እንደማያውቁ በሚነገረው የአክሮፖሊስ አምፊቲያትር ላይ እንዲታይ ማድረግ ነው። የሶቅራጥስን ረዳት ሆኖ የተውነው ዋሲውም በላይ ኢትዮጵያና የግሪክ መቶኛ ዓመት የሰላም ግንኙነት ሲከበር በዚያ ላይ አመቻቹ። ከኛ ጋር ከብሔራዊ ቲያትር ጋር ተነጋግረው እንጋሽ ደቤ ታላቃችን አለ። እንግዲህ መምህር ነው፣ በኢትዮጵያ የኪነጥበብ ታሪክ ውስጥ ያለውን ስትራ ታውቀዋለህ። እና ከሱ ጋር ሆነ ፐርፎርማንስ መስራት ማለት እንግዲህ እንደ አንድ የሙያ ሰው ሊሰማህ የሚችለው ነገር አለ እና እሱ አብሮን ያን ያን ትንሽ አሞት ስለነበረ ፐርፎርማንሱን ባይሳተፍም ከጎናችን መሆኑ እስከ መጨረሻዋ ሰዓት፣ ሲጀመር ንግግር አደረገ፣ ሲያልቅም ንግግር አደረገ እና ለሱ የነበራቸው ስሜት የሚገርም ነገር ነው። በአሁኑ ጊዜ በብሔራዊ ቲያትር እየታየ የሚገኘው ባዶ እግር ቲያትር መቼው ከክርስቶስ ልደት በፊት አራት መቶ ዓመት ዓለም ገደማ ነው። የቱ ደግሞ ጥንታዊ ግሪክ ነው። ከዘመናችን የራቀ ስለ ባዕዳ የሚያወራ ቲያትር ስለምን በኢትዮጵያውያን ዘንድ ተመረጠ ብሎ መጠየቅ እዚህ ጋር አስፈላጊ ይመስለኛል። አንጋፋውን የኪነ ጥበብ ሰው ደበበ እሸቱን በድጋሚ ላስቸግረው። ማንኛውም ቲያትር የሚያነሳው ጭብጥ ነው ለአንድ ሀገር የሚሆነው ወይም ለሌላ ሀገር ይሆናል ተብሎ የሚገምተው አሁን ይህም የሶክራትስን ነገር ያየነው እንደሆነ ሶክራትስ ስለ ዲሞክራሲ፣ ስለ ሰብአዊ መብት፣ ስለ እኩልነት ነው ሲሟገት የኖረው የሞተውም ለዛ ሲል ነው። ዴሞክራሲ እኛም ሀገር አስፈላጊ በመሆኑ የዴሞክራሲ ትግልም እየተካሄደ በመሆኑም የሶቅራጥስን ቲያትር ባህዶ ግር በአቴንስ የሚለውን ቲያትር በኢትዮጵያም ቢካሄድ ለኅብረተሰቡ ትምህርት የሚሰጥ መሆኑን ማረጋገጥ ብዙ ይቻላል። ኤን ቲያትር ወደ ግሪክ ይዞ የተንቀሳቀሰው ቡድን አባላት መካከል አንዷ የሆነችው መሰረት ሕይወት ኢትዮጵያውያን የኪነ ጥበብ ዋጋችንን የምንመዝንበት ቅጽበት ፈጥሮልናል ብላ ታስባለች። ከአስራ አምስት ዓመታት በላይ በቲያትርና ፊልሙ ዓለም የቆየው ዋሲሁን በላይ በበኩሉ ቲያትርን መጪዎች ብቻ እንደማይሰሩት እኛ ስናሳያቸው ይሄ በትውልድ ትልቅ ኩራት ነው። ለኢትዮጵያም እንኳን ስለነሱ አይደለም ለእኛ አሁን የሚሰማው ነገር ለእኔ በእኔ ትውልድ ውስጥ እዛ ሄደህ መስራት ከብዙ አመት በኋላ ነው። እንዲያውም የሰማሁት ከሀምሳ ዓመት በኋላ ነው ይህን ያህል ብዛት ያለው ተዋናይ ሄዶ ሲሰራ መሰናበቻችን የወጣቱ መራሂተ ተውኔት ራሄል ተሾመ እይታ ነው። አንተነት በተለይ በቋንቋ እራስህ የራስህ የሆነ ነገር ብዙ ነገሮች አሉን እና ኢትዮጵያ ውስጥ እዛ ሄዳ ስትታይ ያንተ ቀመ መለየት በራስ የሚሰር ደስታ አለ። የልምድ ልውውጥ እንድናዳብር የተሻለ ነገር እንድናይ የሚያደርገን ይመስለኛል። ምክንያቱም እዛ ሄደ ሲመጡ ተዋናዮቹ እዛ ያለ ቴክኖሎጂ የሆነ እዚህ በጣም አስቀምቷቸዋል። ምክንያቱም ላይፍ አማርኛ ቋንቋ እየተሰራ ላይ እዛው ደግሞ ሁለት ቋንቋ እንደዛ ሲያደርግ ምን ያስተውላለ ነው።